ድርሰት መጽሐፉን አስያዝሁት። ማስያዝ አቶ ዮሐንስ እና ወይዘሮ ሜሪ የመኪናቸው ጐማ እስኪታደስላቸው ድረስ ወደ አንድ ሆቴል ሄደው ለማደር ፈለጉ። በአዋሽ ከተማ ውስጥ የሚያውቁት ሰው አቶ ከበደ ብቻ ስለሆነ ወደ ሆቴሉ እንዲወስዳቸው ጠየቁት። አቶ ከበደ ከሁሉ የተሻለ ሆቴል ፈልጎ ስላገኘ ወደዚያ ይዟቸው ሄደ። በከተማው ውስጥ ታክሲ ስለሌለ ዕቃቸውን በሁለት ተሸካሚዎች አስይዘው ወደ ሆቴሉ ደረሱ። ሆቴሉ እንደደረሱ የተሸከሙበትን ዋጋ ለተሸካሚዎቹ ከፍለው ዕቃቸውን ካልጋቸው ግርጌ አስቀመጡት። ሌሊቱን እዚያ አድረው በማግስቱ ወደ አዲስ አበባ ተመለሱ። ጥያቄዎች። አቶ ዮሐንስ እና ወይዘሮ ሜሪ ለምን ሆቴል አደሩ? በአዋሽ ከተማ ውስጥ የሚያውቁት ሰው ማን ነው? አቶ ከበደ ወዴት ወሰዳቸው? በከተማ ውስጥ ታክሲ አለ? እቃቸውን እንዴት ወደ ሆቴሉ አደረሱት? ለተሸካሚዎቹ ምን ከፈሏቸው? ዕቃቸውን የት አስቀመጡት? በማግስቱ ወዴት ሄዱ? በመኪና መጓዝ ተወዳለህ ወይስ በባቡር መጓዝ ተወዳለህ? This is the end of Unit 31.